በደቡብ አፍሪቃዋ ደርባን በመጤ ባዕዳን ላይ በተመሠረተ ጥላቻ ስድስት ኢትዮጵያውያን ላይ አሰቃቂ ግድያ ተፈጽሟል። ዜናውን ለዚያው ከዚያው ከደርባን ለአሜሪካ ድምፅ ያደረሱ የአይን ምስክሮች እንደገለጡት ኢትዮጵያውያኑ ላይ የሚፈጸመው ዘርፊያና ድብደባ ሳያንስ ቤንዚን ሰውነታቸው ላይ አርከፍክፎ እስከ ማቃጠልም ተደርሷል። አዲሱ አበበ ሁለት የደርባን ነዋሪ ኢትዮጵያውያንን አነጋግሮ ተከታዩን አሰናድተዋል። ዜናውን ያደረሰን በንግድ ስራ የሚተዳደረው የዚያው የደርበን ነዋሪ ዮናስ ፍቅሩ ይባላል። በኢትዮጵያውያኑ ላይ እየተፈጸመ ያለው ግድያ መቼና እንዴት እንደተጀመረ በማብራራት ይነሳል። ዛሬ ሀያ ምናምን ቀኑ ነው። በዚህ ሶስት ቀን አንዳንድ አለ ኖቨምበር ቱ ኖቨምበር ትሪ ኤንድ በአንድ ላይ ምንድን ነው ምክንያቱ በቃ እነሱ ይመጣሉ። እንደውም አሁን ዘረፋ ትጠዋል ከጥታ መጥተው አሁን የእዚህኛውን አሁን የመጨረሻ ዛሬው አሁን እዚህ ገና ሬሶ አልተሸኘም። ሰኞ ነው የሚሸኘው። እነሱን መጡ፣ ዘረፉት፣ ቤንዝል አርከፍፎ አቃጠሉት። ከዛ ደግሞ የሞቱ ሁለቱ ልጆች እነሱን አልዘረፉ፣ መጥተው ገለዋቸው ነው የሄዱት። የሁለቱ ትናንትና ተላከ። ዛሬ ደግሞ አንዱ ይሄዳል ነው የምትለኝ? ዛሬ ይሄድ ነበረ አጋጣሚ አልተቻለም። ሰኞ ለመላክ ያስበ ይህን የሚያደርጉት የድር ኮሚቴዎች አሉ። በጠቅላላው ስንት ሰዎች ስንት ኢትዮጵያውያን ሞቱ? ቻችን ላይ ባለው መረጃ መሰለ ሀያ ስምንት ጀምሮ እስካሁን ድረስ ስድስት ሰዎች ናቸው። እነዚህ ስድስቱ ሰዎች እዚህ ከኔ ሱቅ አጠገብ ነው ለቅሶ የሚቀመጡት። እዛ ውስጥ የተቀመጡትን ሰዎች ነው መጀመሪያ፣ መለሰ ኤዳሞ እድሜው ሀያ ሰባት ነው። ከዛ ደግሞ በሰላሳ ታፈሰ አበበ እድሜው ሀያ ሶስት ነው። በሶስተኛ ደግሞ ባቾሬ በቆሬ እድሜው ሀያ አምስት ነው። እሱ ኖቬምበር አንድ ነው የሞተው። በአራተኛ ደረጃ ያረፈው ብዛቸው አብቾ እድሜው ሀያ ስድስት ነው በሁለት ነው የሞተው። በአምስተኛ ታርቀኝ ነው ታርቀኝ ወየሞ እድሜው ሀያ ስምንት ነው። እሱ ከዛ አሁን ደግሞ በሳት ተቃጥሎ ትናንትና የሞተው ልጅ ሀያ አምስት ሊትር የሚዝ በአራፊ ነው እላው ላይ አርከፍ ፍ ያቃጠሉት ልጁ በየነን የሚባለው በየነ ለሬቦ። ግን ዮናስ፣ እንደነገርከኝ እነህን ግድያ የሚፈጽሙት ወሮበሎች ናቸው ወይስ የአገሬው ተው ለምንድን ነው? የሀገሬ ተወላጅ ነው። ይህ ምክንያቱ ምንድን ነው? ምክንያታቸው ምንም የሚታወቅ ነገር የለም። የዘርፋሉ አንዳንዴም፣ አሁን ባለፈው አንድኛው ልጅ ምንም አልዘረፉትም። ሁላ በቀን ሁላ፣ በአምስት ሳት ማታ ሽስታ ነው፣ ሌባ ነው። ቀጥል መለሰ የተገደለው ከቀኑ አምስት አለ ነው ቁርስ በልቶ ከዚህ ከምንኖርበት አካባቢ ቁርስ በልቶ ብሎ ሄዶ ነው ወደ ስድስት ላይ ሞቶ ተብሎ የተደወለ የስራ ቦታ እቃ ላይ አድርስ ስሄድ ቀን ላይ ነው። ዘራፊ ነው እንዳትላቸው ደግሞ አንደኛውም ልጅ የትኛው ነው? ደግሞ እንደዚሁ ብዙዎቹ በቀን ነው የሞቱት። በማታ እንኳን የተገደለ ሰው ብዙ እነዚህ ሁሉ በምን ስራ ላይ ነበሩ? የሞቱት ሰዎች ይነግዱ ነበር። እንደው ዝም ብለ ቁጭ ሱፐር ማርኬት ነው የሚሰሩ ታክሾፕ ይባላል እስሎም ይሄ ኮልድሪንግ ለስላሳ ምናምን መሸጥ እነዚህ ስሞል ስሞል ሀገር ውስጥ ያሉ ትናንሽ ሱቆች አለ አይደለ? እነዚህ የምግብ እቃዎች የሚሸጡ ማለት ነው። እሺ እንዳለ የራሳቸው ውስጥ ነው የሚገደሉት። ያሉት የራሳቸው ቢዝነስ ላይ የተገደሉ ያሉት የራሳቸውን ንግድ ነው የሚያካሄዱት። የነበረው የራሳቸውን ንግድ ነው ከጥቁሮቹ ላይ ቤታቸው ላይ ፊትለፊት ላይ ሱቅ በመኖሪያቸው ሰፈር ላይ እዛችሁ ሚኒ ሱፐር ማርኬት ያደርጋሉ። እዛችሁ እየሸጡ ምናምን የሚኖሩት አንዳንዱ ሱቅ ላይ ከሚገርመው በእጁ ላይ እያስገቡ በሚሰሩት ቦታ ላይ ነው። አንደኛው ልጅ የታረቀኝ በመሳሪያ ያስገቡት ነው የሚመጡት። አልዘረፉትም፣ ሙላ ገሎት ነው። አንተ የት ነው የምትኖረው ዮናስ? እኔ ደርባን ከተማ ነው የምኖረው። ምንድን ነው የምትሰራው አንተ? ምንደው ምሰራው፣ ይቅርታ፣ ሱፐር ማርኬት አለኝ። እንደገናም ያበሻ አከፋፍላለሁ። ከሀገር ቤት የባልትና እቃዎች ምናምን ሱቅ አለኝ፣ አከፋፍላለሁ ደርባን ላይ። አንተ አካባቢ ምንም ችግር አልደረሰም? እኛ መሀል ከተማው ላይ ስለሆነ ምንም አልደረሰም ግን አሁን የምነግር ቦታዎች ብዙም ይውቁ አይደለም አስር ኪሎ ሜትር አስራ አምስት ኪሎ ሜትር የስንት ብር ታክሲ ነው ሳሌ የአስራ አምስት ብር ታክሲ ነው ከኛ ጋር ይዞ ሚሄዱ ከደርባን ከኛ ጋር እያደረጉና እዛ በየሱቃቸው እየሄዱ ይሸጣሉ ከደርባን ማለት ነው ከደርባን ነው አውስቶፍ የሚያደረጉ ይሄ ሁኔታ ግን የድሩም ሀላፊዎች እነሱንም አናገራሉ ነገሩ ለፖሊስ ለማመልከት ሙከራ ተደርጓል ምንድን ነው የሚገኘው መልስስ ፖሊስ ሙከራ ተደርጓል ሙከራ ታደረጋለ ፖሊስ ምንም ነገር ሊያደርግ አይችልም እዚ አሁን ትናንትና ራሱ ከዚህ ከዚህ ከዚ ከደወልም በኋላ ለመንቀሳቀስ ሞክረን። ለምን በቲቪ አልተናገራችሁም ቲቪ ላይ ለምን አላቀረባችሁ ነው የሚ ቲቪ ላይ ለማቅረብ ደግሞ ፖሊስ ጠርቶ ነው እዛ ቦታ ላይ መዘገብ ያለበት እኛ አይደለ ነው እኛ ደግሞ እንሞክር ብለን በራሳችን ትራን ደውለን የዚህ ሀገር ጋዜጣ ለመጥራት ሞከርን ግን አልተቻለም። ፖሊስ ይጥራ ነው የሚሉ ፖሊስ ከፖሊስ ጋር ካልሆነ መተን ከእናንተ ጋር ቃልን መቀበል አንችልም። ምንም የእኛን ጭወት በጭራሽ መስማት አይፈልጉም። የኢትዮጵያኖች እንዳለ ተኛ ችግር የሆነብን ህወታችን ለማን ማሰማት አልቻለም። በሰት የሚያክል የሰው ልጅ ጠፍቶ የእነሱ ትንሽ የሆነ ነገር ጠፍቶባቸው ሲብርቶ ተሰርቆ በዜና ሲታይ ታያለን የሰው ልጅ የሚያክል ነገር በሳት ተቃጥሎ እዚህ ደርባን ያለ ኢትዮጵያዊ ራሱ ያሰማል ተቃጥሎ አዲ ያለ ወስ ገብቶ የሞተ ልጅ እንግዲህ ምንም ነገር የተዘገበ ነገር የለም። ስለዚ፣ እዛ አካባቢ በቅርብ የኢትዮጵያ ኤምባሲ የት ነው ያለው? ደርባን ደቡብ አፍሪካ ያለ ይመስለኛል። አለ ፕሪቶሪያ የሚባል ቦታ ከኛ ስድስት መቶ ሰባት መቶ ኪሎ ሜትር ላይ ነው ያለው። ፕሪቶሪያ ነው ያለው። ለመሆኑ እነሱ ያውቃሉ ይሄን ነገር? ኮሚቴዎች ነበሩ። ትናንትና አጋጣሚ አናገርኳቸው። ይህን ነገር ኢምባሲ ቃለ ብዬ ትነግ ትጠይቃቸው ኑ የዜሳቱንና የዛኛውን የዛሬን የሁለቱን ሬሳ አያውቁም። የበፊቱ ግን ነግረናቸው አለ አሉ። ምን አደረጉ? የዜሳት ይጠቃል ምን ያደረጉት ነገር አለ ህጋዊ ነዋሪዎች ናቸው። በነገር ላይ ዮናስ እንደዚህ የሞቱት አዎ፣ ህጋዊ ናቸው። ፈቃድ አላቸው። ራሱ መንግስት መንግስት እንትን ኡማቴር ይባላል። ወረቀት ያላቸው ሰዎች ናቸው። ወረቀት ከሌላቸው አስክሬን መላክ አንችልማ። አሁን ሁሉም እዚ የተቀበረ ኢትዮጵያ የለም። ወረቀት ስላለ ያለ ነው። እስቲ ይሄን ነገር የሚከታተል በኮሚቴ ደረጃ የተቋቋመ አንድ ሀይል አለ ብለኸኛል። ና ወይም የእድሮቹ ማንን አንዳቸውን? እሺ፣ ው ተገኝ ይባላል። ተገኝ ይባላል። አሁን በአሁን ሰዓት ብር እየሰበሰበ ያለ ነው። በጣም አዝናለሁ፣ ኢትዮጵያውያኑ ላይ በደረሰው አደጋ። ተገኝ ማን ነው? በነገራችን ላይ ተገኝ አቦየ ይባላለሁ። ለጊዜው ጻፊ ሆኜ ነው የምሰራው። እንግዲህ እድር እንለቅማለን። እድሩን ለቅመን ሰብስበን የደረሰብንን ችግር እንግዲህ በረዳጃ ሆኖ ትላለ ድር አሁን ሬሳውን ልንሸኝ ብሩን እየሰበሰብን ነው። ለባለስልጣናት አሳውቃቸዋል እዛው ደርባን ላሉ የፖሊስ ክፍል የመሳሰለ። አዎ ብዙ ጊዜ ይህን ነገር ለማሳወቅ እንሞክራለን ግን ሰሚ ጆሮ እናገኝም። ገዳዩ እንደ መርት ይቆጠር የሱ ለሱ እንደ መርት ነው የሚቆጠር ያለው ይሄ ነገር አላውቅም። እንግዲህ ብዙ ጊዜ አሁን ብያዙ ራሱ ወይም ደግሞ በጥቆማ ብደረስም ያለ ጊዜ ስፈቱ እናያለን። ለመግደል ሙከራ አድርገው ወይም ደግሞም ንብረታችንን ዘርፎ እንኳን እነዚህ ሰዎች ወደ ሕግ በቀርቦ በማግስቱ ተለቀው ሌላ በሰነዛቸው ክደርስብን ነው የምናየው ማንም ሰሚ ጆሮ አላገኘንም። ስተጋር ሌላ እንደምደረግ ነገር እዚህ አካባቢ ሲሆንሉ አላየነ እኛ ትግቶች ሆነን ሳለን ደግሞ ኢትዮጵያን ሆነን ሳለን لا قام قامت تدرب يعني لو ብዙ ጊዜ ሲያሳዩ አላየንም። ለምሳሌ እዚህ ሀገር በሁሉም ዜጋ አለ። እንደ ምሳሌ በጠቅስ አንድ ሰው አንድ ሰው ቢሞት ወይ ደግሞ በአንድ ግለሰብ ንብረት ላይ ችግር በደርስ ተረባርቦ መጥቶ ያንን ነገር ሌላ መፍትሔ ጋር ተደርሱ እናያለን። እዚህ አካባቢ ግን ሰውን ያክል ነገር አሁን ወንድማችን የሞተው በሶስት ሶስት ሊትር ጀሪካን ሙሉ ፓራፊን ተርከፍክፎበት ነው። እዛው ኮንቴነር የምባለው ግን ደሱ የምንጠቀመው ነገር አለ እዛ ውስጥ ነው። አሁን ልጁን አፍነው ያቃጠሉት ለዚህ ነገር ምንም መፍትሔ ያየነው የሚያደርገው ነገር የለም። እንደዚህ አይነት ነገሮች በተደጋጋሚ ሲደርሱብን ማንም ሀይ ምልም መቶም ደግሞ ለዜጋ መደረግ ያለበትን እንደው አለርና ሰኒ ጆሮ የለም። ሁለቱም እንግዶች ሲናገሩ ይህን አደጋ ወደ ማና ቤት እንደሚባል ግራ የተጋቡ መሆናቸውን ገልጠው እስካሁን ዜናው እንኳ ታፍኖ መቆየቱን አስረድተዋል። እዚያም ሀገር በሀገር ቤትም እዚያው ደርባን ወደሚገኝ የኢትዮጵያውያን ማኅበረሰብ ጽህፈት ቤት ደውዬ ሊቀመንበሩን አቶ ደስታ ላምቦሮን በአጭሩ አነጋግሬያቸዋለሁ። የተጠቀሱት ኢትዮጵያውያን መገደላቸው እውነት መሆኑን አረጋግጠውልኝ ችግሩ ያለው ከዜኖፎቢክ ጋራ የተያያዘ እንደሆነም ይናገራሉ። በእርግጥ ያው የሆነ ያለው ችግሮቹ ከሴኖፎቢክ የተለያየ አይነት ችግር አይደለም፣ ተመሳሳይ ችግር ነው። እስ እየተደረገ ያለው ሴኖፎቢክ በፊት ምስጥራዊ የሆነ ሴኖፎቢክ ነበር። በተለይ በቢዝነስ ዙሪያ ባሉ በኢትዮጵያውያኖች ላይ ከሁለት ሺህ አስራ አራት ጀምሮ ከተወሰኑ ጊዜ መረጋጋት በኋላ ከእንደገና በተመሳሳዩ በፊት ሲያካሄዱ የነበሩትን ምስራዊ የሆነ ኦፖዚሽን ነበረ። ስቲል ያው እያወጁ ያሉት ነዳጅ እያከፋከፉ እሳት እየለቀቁ ነው ያለው። እና በዚህ ጉዳይ ላይ የምንችል አሁን ያህል እንቅስቃሴና ሩጫ እያደረገን ነበርን። ለማን ለማን አመለከታችሁ? አቶ ደስታ የት የት አመለከታችሁ? ለሁማን ራይትስ ኮሜሻል አመልክተናል። እዛው አካባቢ ለደርማን ባለስልጣናት፣ ለፖሊስ፣ ወይም ደግሞ ለዳኞቹ፣ ለፖሊስ ኮሚሽነሮች ሁሉ ጊዜ እያስተዋወቀን ነው ያለ። ነው ያለንን ጨዋታችንን እያሰመን ነው ያለ ነው ምን ይሏቸዋል። ብዙ ምላሽ ብዙ ምላሽ እና ገዳን እንዲያደርጉ ይወቱ እንዳተርኩ ወይም አደጋዎቹ እንዲከላከሉን አልቻሉም በዚህ ጉዳይ ላይ ያው ባለፈው ሶስት አራት ቀናት ተነጋግረናል እነሱም የሚደዋወላለን እዛም የሚመለከትባቸው ቦታዎች ላይ ተነጋግረን የምንችለውን እንቅስቃሴ እናደርጋለን ብለዋሉ ከዛ ባሻገር የራሳቸውም ወደዚህ የሚመጡበትን ፕሮግራም አሬንጅ እያደረጉ እንዳሉ ነው ኢንፎርሜሽን የሰጡን ኤምባሲዎቹ ኤምባሲ ባለስልጣኖች አዎ እንደዚያ ነው እያሉ ያሉት ግን አቶ ደስታ ኢትዮጵያውያኑ በቀን በቀን ነው የሚገደሉት አሁን ስድስቱ የተገደሉት ሶስቱ በተለይ ደግሞ በዚህ በሶስት ቀን የተገደሉ ናቸው እና ይሄ ቀጠሮ የሚሰጠው ነገር አይደለም። እናንተ ከኤምባሲ ሰዎች ጋራ ስትነጋገሩ ቀጠሮ መለዋወጥ ሳይሆን በአስቸኳይ መጥተው እዛ ካሉት ባለስልጣናት ጋር እንዲነጋገሩ ማድረግ ይኖርባችሁ ይመስለኛል እንደ ኮሚኒቲ ወይም እንደ ማህበረሰብ መሪነታችሁ። አዎ፣ ያንን እያደረገን ነበር ያለው። ይህንን የሰሞኑን ጉዳይ በተለቀል በግል ደረጃ አንዱን እርምጃ ወደፊት ለመግባት የህዝ ጉዳይ ያው አንተም እንደምትረዳው አንድ ሰው በግለኝነቱ በግል ማድረግ የሚገባውን ጥረት ከማድረግ ባሻገር ኮሚኒቲውን እና ኮሚቴውን በሚመለከታ ያለውን ይዘት ለማንቀሳቀስ ይከብደዋል። ይህንን ጉዳይ ኮሚቴው ተነጋግሮ አንድ ደረጃ ላይ እንዳይደርስ በሰሞኑ ያለው ችግር ትንሽ በዛ አይነት ተቀምጠን የሚነጋገርበትን እድል አልፈጠውም። ችግሩንም ገልጸውልኛል አቶ ደስታ ላምቦሮ። ያ ብቻ አይደለም፣ ሌሎች ተያያዥ ነጥቦችንም አንስተዋል። ከዚህም ሌላ ባገኘናቸው ቁጥሮች ሁሉ ጉዳዩን የያዙ ፖሊሶችን ለማነጋገር ሞክረን፣ የሰዓቱ አለመገጣጠም አልቀናንም። በሌላ ጊዜ የምንመለስበት ጉዳይ መሆኑን ግን ለአድማጮች እንገልጣለን።